Agarinya report. ግብፅ ኢትዮጵያን ካሳ ትክፈለን አለች። የግብፅ የውሃ ሀብትና መስኖ ሚኒስትር ሃኒስ ዊለም በአንድ ወገን እርምጃ የኢትዮጵያን የሚያህል የህዳሴ ግድብ በናይል ወንዝ ላይ ተገንብቶ አያውቅም ብለዋል። በግድቡ ምክንያትም 55 ቢሊዮን ሜትር ኪውብ የነበረው የግብፅ የውሃ ድርሻ 38 ቢሊዮን ሜትር ኩብ ቀንሶ 17 ቢሊዮን ሜትር ኪዩብ መግባቱን በመጥቀስ የሀገራቸውን ጉዳት ለግብፅ ሴኔት አስረድተዋል ተብሏል። የግብፅ ባለስልጣናት ተደጋጋሚ መግለጫዎች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ታሪካዊ መብቶች ላይ መተማመናቸውን የሚያሳይ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ከዚህ ቀደም ባወጣው መግለጫ መኮንኑ ይታወሳል። ከኢትዮጵያ ደጋማ ቦታዎች የሚመነጨው የአባይ ወንዝ የናይል ተፋሰስን 86 በመቶ ውሃ ያዋጣል። የአባይ ተፋሰስ ውሃ የኢትዮጵያ ሰባ በመቶ የገጸ ምድር ውሃ ነው ሲል ማስተባበሉም ይታወሳል። ሱዳን በበኩሏ ግድቡን ለግብርናና ኤሌክትሪክ የሚሰጠውን ጠቀሜታ ብታምንበት ም ከግድቡ የሚለቀቀው የማስተንፈሻ ውሃ የወንዝ ሙላትና የጎርፍ ማጥለቅለቅ አስከትሎብኛል ስትል ኢትዮጵያን መክሰሷ ይታወሳል። በመስከረም ወር መጨረሻ ጉዳዩን አስመልክቶ የተጠየቁት የኢትዮጵያ የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ የህዳሴ ግድብ የሱዳንን ጎርፍ ለመቀነስ ይልቁንም ረድቷል እንጂ ትርፍ ውሃ አልለቀቅንም ሲሉ ማስተባበላቸው ይታወሳል። ለሱዳን ጎርፍ ኢትዮጵያን ተጠያቂ ማድረግ የግብፅ ሐሰተኛ ውንጀላ አካል ነው ሲሉም ማስተባበላቸው ይታወሳል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ አራተኛውን ዙር የኢትዮጵያ የብድር ግምገማ ሰሞኑን ማጽደቁ የአገሪቱ ኢኮኖሚ መጀመሪያ ከተጠበቀው በላይ ጠንካራ መሆኑን ያረጋግጣል አሉ የገንዘብ ሚኒስቴርና የኢትዮጵያ ብሔራዊ ባንክ። ተቋማቱ ባወጡት መግለጫ እንደጠቀሱት የግምገማው ውጤት የአገሪቱ የማክሮ ኢኮኖሚ ማሻሻያ አጭር ጊዜ መፍትሄዎችን ከመፈለግ ይልቅ መንግስት ፖሊሲዎችን በባለቤትነት መያዝ መቻሉን ያረጋገጠ ነው ብለዋል። መንግስት እስካሁን የተመዘገበው የማክሮ ኢኮኖሚ መረጋጋት የስራ ዕድሎቹን እንዲፈጥር፣ የዜጎቹን ገቢ እንዲጨምርና የግል መዋለ ንዋይን እንዲያስፋፋ በማስቻል ላይ ትኩረት አድርጎ እንደሚቀጥልም ሁለቱ ተቋማት በመግለጫቸው አመልክተዋል። ኢኮኖሚው ጠንካራና ቀጣይነት ያለው እድገት እያስመዘገበ፣ የዋጋ ግሽበት በፍጥነት እየቀነሰ፣ የፊስካል ቁጥጥር ስርዓትም እየተሻሻለና የመጠባበቂያ ውጭ ምንዛሬ ክምችትም እያደገ መሄዱን በመግለጫቸው ጠቅሰዋል። የኢትዮጵያ አየር መንገድ ዘጠኝ ቦይንግ 787-9 ድሪም ላይነር አውሮፕላኖችን ከቦይንግ ኩባንያ ገዛም። የኢትዮጵያ አየር መንገድ የገዛቸው ዘመናዊ ድሪም ላይነር አውሮፕላኖች ከአውሮፓውያኑ 2030-2033 ባሉ ሶስት ዓመታት እንደሚረከብ ተገልጿል። አውሮፕላኖቹ የእስካሁኖቹን አውሮፕላኖች የነዳጅ ፍጆታ በ25 በመቶ የሚቀንሱና ከመንገደኞች በተጨማሪ ካርጎ መጫን የሚችል አይነቶች መሆናቸውን የኢትዮጵያ አየር መንገድና ቦይንግ በጋራ ባወጧቸው መግለጫዎች ገልጸዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው አዲስ የታዘዙት አውሮፕላኖች አየር መንገዱ ራሱን በዘመናዊና ነዳጅ ቆጣቢ አውሮፕላኖች ለማጠናከር ያለውን ቁርጠኝነት ያሳያል ብለዋል። በኢትዮጵያ ኢመደበኛ ፍልሰትን ከሚያስፋፉ ምክንያቶች አንዱ የሃይማኖት መሪዎችና የሀገር ሽማግሌዎች ወጣቶችን እየመረቁ መሸኘታቸው ይገኝበታል ተባለም። እነዚህ አካላት ይህንን የሚያደርጉትም በኢመደበኛ ስደት ወጣቶች የሚደርስባቸው አደጋና ስቃይ ካለመገንዘብ ነው ተብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንደተናገረው በየአካባቢው የከሌ ልጅ እኮ ያለፈለትና ለቤተሰቦችም መኪና የገዛው ስደት ሄዶ ነው በሚሉና መሰል ማበረታቻዎች ወጣቶች ለኢመደበኛ ፍልሰት እየተዳረጉ ነው ብሏል። ሸገር እንደዘገበው የሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች፣ አረጋውያን የማህበራዊ ጥቃት ምቶች፣ ኢመደበኛ ፍልሰትና ቤተሰብን መለከተ ጉዳዮች ሰሞኑን በአዳማ ባዘጋጁት የግንዛቤ መጨበጫ መድረክ ላይ ይህንን ገልጸዋል ብሏል። በተለይ አሁን አሁን ሕጋዊ የሚመስለው ኢመደበኛ ፍልሰት በረቀቁ የማታለያ ዘዴዎች በመታጀቡ ከፍተኛ ደሞዝ የሚያገኙ ባለሙያዎች ጭምር ስራቸውን እየተዉ ወደ ስደት እየማለሉ ነው ተብሏል። በኢመደበኛ መልኩ በመፍለስ ላይ ያሉ በአንድ ጊዜ ሰላሳ ወይም አርባ ያህል ሰዎች ሞተው የሚገኙበት ወቅትም ተጠቅሷል ተብሏል። ፍልሰቱ ትልቁ ምክንያት ተደርጎ የተነሳውም ድህነት ነው ተብሏል። ከድህነት በተጨማሪ የተሻለ ገቢ ያላቸው ሰዎች የሚፈልሱት በተሳሳተ መረጃ የተነሳ እንደሆነ ነው የሴቶችና ማህበራዊ ጉዳይ ሚኒስቴር ያስታወቀው። ባለፉት ሶስት ዓመታት በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ከግማሽ ሚሊዮን በላይ የሚጠጉ ኢትዮጵያውያንን ወደ ሀገር እንዲመለሱ ማድረጉንም ሚኒስቴሩ መግለጹን ሸገር በዘገባው አመልክቷል። አዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ቀዳሚውን ደረጃ ያዘም። ሰባ አምስተኛ የምስረታ በዓሉን እያከበረ የሚገኘው አዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች ቀዳሚውን ደረጃ መያዙን ጥናት ጠቅሶ አፍሪካን ቢዝነስ ኢንሳይደር ዘግቧል። በኪዩኤስ ወርልድ ዩኒቨርሲቲ ራንኪንግስ መሰረት ዩኒቨርሲቲው በትምህርት ጥራት፣ በምርምር ስራዎች ተጽዕኖና በቀጠናዊ ተጽዕኖ ባሳየ ላቀ ብቃት ነው መሪነቱን ሊረከብ የቻለው ተብሏል። እንደ አውሮፓውያኑ ዘመን አቆጣጠር በ1950 የተመሰረተው የአዲስ አበባ ዩኒቨርሲቲ በኢትዮጵያ አንጋፋና ስመጥር የከፍተኛ ትምህርት ተቋም ሲሆን ለበርካታ ዓመታት የሀገሪቱ የእውቀትና የጥናት ማዕከል ሆኖ ማገልገሉ ይታወሳል። ከአዲስ አበባ ዩኒቨርሲቲ በመቀጠል በደረጃ ሰንጠረዡ ሁለተኛ ደረጃ ላይ የሚገኘው የኡጋንዳው ማኬረሪ ዩኒቨርሲቲ ሲሆን፣ በተደጋጋሚ የአፍሪካው ሃርቫርድ በሚል መጠሪያ ይታወቃል ሲል አፍሪካን ቢዝነስ ኢንሳይደር ዘግቧል። በኢትዮጵያ መቆየት የሚያስችላቸውን ሰነድ ሳይዙ የተገኙ ከ6000 በላይ የውጭ አገር ዜጎች ተጠያቂ ተደረጉም። በተሳሳተ ሰነድ ኢትዮጵያ የገቡ ወይም በህጋዊ መንገድ ኢትዮጵያ ገብተው በየጊዜው መሟላትና ማሳደስ የነበረባቸውን ሰነድ ሳያሟሉ በህገ ወጥ መንገድ ሀገር ውስጥ የቆዩ 6395 የውጭ ሀገር ዜጎችን ተጠያቂ ማድረጉን የኢሚግሬሽንና ዜግነት አገልግሎት አስታውቋል። የአገልግሎቱ የኮሚኒኬሽን ዳይሬክተር አቶ አምቦ መቀሳ ለሀገር ውስጥ መገናኛ ብዙሀን እንደገለጹት ኢትዮጵያውያንንም ሆነ የውጭ ዜጎችን ተጠያቂ የምናደርገው የኢሚግሬሽን ህግ ጥሰት ሲገኝ ነው ብለው ኢትዮጵያ ውስጥም ሊያቆያቸው የሚገባውን ሰነድ ሳያሟሉ ወይም ወደ ሀገር ውስጥ ሊያስገባቸው የሚችለውን ሰነድ ሳይዞ የተገኙ የውጭ ሀገር ዜጎች ተጠያቂ መደረጋቸውንም አንስተዋል። በዚህም የኢሚግሬሽን መስፈርትን ሳያሟሉ ወደ ኢትዮጵያ ሊገቡ የሞከሩ ከአስር ሺህ በላይ የውጭ ዜጎች ወደ ሀገራቸው እንዲመለሱ መደረጉን ተናግረዋል። ለተለያየ ዓላማ ወደ ሀገር ውስጥ በህጋዊ መንገድ የገቡ ግለሰቦችና ድርጅቶች የመኖሪያ ወይም የንግድ ፈቃዳቸውን ማሳደስ ወይም ማቋረጥ ሲኖርባቸው ይህንን ባላደረጉት ላይ ህጋዊ እርምጃ ወስደናልን ብለዋል። የኢሚግሬሽንና ዜግነት አገልግሎት የኢሚግሬሽንን ህግ ጥሰው በተለያዩ ወንጀሎች ተሰማርተው የተገኙ 3126 ኢትዮጵያውያን ላይም ክስ ተመስርቶባቸው የተወሰኑት ቅጣት እንደተወሰነባቸው ና ቀሪዎቹ ደግሞ ተጠያቂ መደረጋቸውን የፍርድ ሂደታቸውንም እየተከታተሉ እንደሚገኙ ተነግሯል። ባለፉት ስድስት ወራት 6395 የውጭ ዜጎች ና 3126 ኢትዮጵያውያን ላይ ህጋዊ እርምጃ መወሰዱን እርምጃ የተወሰደባቸው ኢትዮጵያውያን በህገ ወጥ መንገድ በድለላ ስራ የተሰማሩ መሆናቸውን ከኢሚግሬሽንና ዜግነት አገልግሎት መስሪያ ቤት ጋር በጋራ እንደሚሰሩ በማስመሰል ማህበረሰቡን ሲያስጨበረብሩ የተገኙ፣ ከውጭ ዜጎች ጋር ተመሳጥረው የአገርን ጥቅም በሚጎዳ ስራ ላይ የተሰማሩ ግለሰቦች መሆናቸውን የአገልግሎቱ የኮሚኒኬሽን ዳይሬክተር አቶ አምቦ ተናግረዋል። አገልግሎቱ ለየትኛውም ግለሰብም ሆነ ድርጅት የሰጠው የስራ ውክልና እንደሌለም ገልጸዋል። በመጨረሻም የከተራ በዓልን ሲያስተባብሩ የነበሩ አራት ወጣቶች በኤሌክትሪክ አደጋ ህይወታቸው አለፈም። በአዲስ አበባ ዙሪያ በሸገር ከተማ አስተዳደር በኮየፈጨ ክፍለ ከተማ በሚገኘው የፋንታ መድኃኔ ዓለም ደብር የጥምቀት በዓልን ሲያከብሩና ሲያስተባብሩ ነበሩ የተባሉ አራት ወጣቶች በኤሌክትሪክ አደጋ ህይወታቸው ማለፉ ተገልጿል። ወጣቶቹ በበዓሉ ላይ እያገለገሉ እያለ ባጋጠመ ኤሌክትሪክ አደጋ ነው ህይወታቸውን ማጣታቸው የተገለጸው። ይህንን ተከትሎም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሐዘኗን ገልጽ አለ ለች ወጣት ልጆቻችንን በበዓል ዕለት ህይወታቸውን ማጣታቸው ታላቅ ሐዘንን ፈጥሮብናል ብላለች። በአሁኑ ወቅት የአደጋው መንስኤ በዝርዝር እየተጣራ ሲሆን ክስተቱ በምዕመናና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤ ፈጥሮ አልፏል። ሀገርኛ ሪፖርት